ትንቢተ ኤርምያስ ምዕራፍ አስራ አንድ ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። የዚህን ቃል ኪዳን ቃል ስማ፣ ለይሁዳም ሰዎች በኢየሩሳሌምም ለሚኖሩ ተናገር፣ እንደዚህም በላቸው፦ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከግብፅ አገር ከብረት ምድጃ ባወጣኋችሁ ቀን ለአባቶቻችሁ ያዘዝሁትን የዚህን ቃል ኪዳን ቃል የማይሰማ ሰው ርጉም ይሁን አልሁም፣ ቃሌን ስሙ፣ ያዘዝኋችሁንም ሁሉ አድርጉ። እንዲሁም እናንተ ሕዝብ ትሆኑኛላችሁ እኔም አምላክ እሆናችኋለሁ። ይህም ዛሬ እንደሆነ ወተትና ማር የምታፈሰውን ምድር እሰጣቸው ዘንድ ለአባቶቻቸው የማልሁትን መሐላ አጸና ዘንድ ነው። እኔም አቤቱ አሜን ብዬ መለስሁለት። እግዚአብሔርም እንዲህ አለኝ፣ ይህችን ቃል ሁሉ በይሁዳ ከተሞችና በኢየሩሳሌምም አደባባይ ተናገር፣ እንዲህም በል የዚህን ቃል ኪዳን ቃል ስሙ አድርጉትም። አባቶቻችሁን ከግብጽ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በማለዳ ተነሥቼ እያስጠነቀቅሁ ቃሌን ስሙ በማለት አስጠንቅቄአቸው ነበር። እነርሱ ሁሉ ግን በክፉ ልባቸው እልከኝነት ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። ስለዚህ ያዘዝኋቸውን እነርሱም ያላደረጉትን የዚህን ቃል ኪዳን ቃል ሁሉ አመጣሁባቸው። እግዚአብሔርም እንዲህ አለኝ በይሁዳ ሰዎችና በኢየሩሳሌም በሚኖሩ ዘንድ አድማ ተገኝተዋል። ቃሌን የሚሰሙ ዘንድ እንቢወዳሉ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ። ያመልኳቸውም ዘንድ እንግዶችን አማልክትን ተከተሉ። የእስራኤል ቤትና የይሁዳ ቤት ከአባቶቻቸው ጋር ያደረግሁትን ቃል ኪዳን አፈረሱ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ሊያመልጡት የማይችሉትን ክፉ ነገር አመጣባቸዋለሁ፣ ወደ እኔም ይጮኻሉ፣ እኔም አልሰማዋቸውም። በይሁዳም ከተሞችና በኢየሩሳሌም የሚኖሩ ሄደው ወደሚያጥኑላቸው አማልክት ይጮኻሉ፣ ነገር ግን በመከራቸው ጊዜ ከቶ አያድኗቸውም። ይሁዳ ሆይ፣ አማልክትህ እንደ ከተሞችህ ቁጥር እንዲሁ ናቸው፣ እንደ ኢየሩሳሌምም መንገዶች ቁጥር ለነውረኛ ነገር መሠዊያ። እርሱም ለበዓል ታጥኑበት ዘንድ መሠዊያ አድርጋችኋል። አንተም ስለዚህ ሕዝብ አትጸልይ፣ ከመከራቸው የተነሣ ወደ እኔ በጮኹ ጊዜ አልሰማቸውምና ስለ እነርሱም ጩኸትና ልመና አታድርግ። ወዳጄ በቤቴ ውስጥ ምን አላት? ስዕለት ወይም የተቀደሰ ሥጋ ክፋትሽን ከአንቺ ያስወግዳልን? ወይስ በእነዚህ ታመልጫለሽን? እግዚአብሔር ስምሽን በመልካም ፍሬ የተዋበች የለመለመች የወይራ ዛፍ ብሎ ጠራው በጽኑ አውሎ ነፋስ ጩኸት እሳትን አነደደባት ቅርንጫፎቿም ተሰብረዋል ለበዓልም በማጠናቸው ያስቈጡኝ ዘንድ ለራሳቸው ስለ ሠሩአት ስለ እስራኤልና ስለ ይሁዳ ቤት ክፋት የተከለሽ የሠራዊት ጌታ እግዚአብሔር ክፉን ነገር ተናግሮብሻል እግዚአብሔርም አስታወቀኝ እኔም አወቅሁ ሥራቸውንም ገለጥህልኝ እኔም ለመታረድ እንደሚነዳ እንደ የዋህ በግ ጠቦት ሆንሁ፤ እነርሱም ዛፉን ከፍሬው ጋር እንቁረጥ፣ ስሙም ከእንግዲህ ወዲህ እንዳይታሰብ ከሕያዋን ምድር እናጥፋው ብለው ምክርን እንዳሰቡብኝ አላወቅሁም ነበር። ኵላሊትንና ልብን የምትፈትን በቅንም የምትፈርድ አቤቱ የሠራዊት ጌታ ሆይ፣ ክርክሬን ገልጬልሃለሁና በእነርሱ ላይ የሚሆን በቀልህን ለይ። ስለዚህም በእጃችን እንዳትሞት በእግዚአብሔር ስም ትንቢት አትናገር ብለው ነፍስህን ስለሚሹ ስለ አናቶት ሰዎች እግዚአብሔር እንዲህ ይላል። እነሆ እቀጣቸዋለሁ። ጐበዛዝቶቻቸው በሰይፍ ይሞታሉ፣ ወንዶችና ሴቶች ልጆቻቸውም በራብ ይሞታሉ። በምጐበኛቸውም ዓመት በአናቶት ሰዎች ላይ ክፉ ነገር አመጣባቸዋለሁና ማንም ከእነርሱ የሚቀር የለም።